አሚሶም በሚል ምህጻር የሚጠራው የአፍሪካ ኅብረትና የተባበሩት መንግሥታት ድርጅት ሰላም አስከባሪ ኃይል ከሶማሊያ መውጣት እንደሚጀምር እዚያው የሚገኙ የተልእኮ አዛዥ አስታውቀዋል። የቪኦኤ ሶማልኛ አገልግሎት ሪፖርተር ሃሩን ማሩፍ ያጠናቀረው ዘገባ አለ። ሶሎሞን አባተ ነው የሚያቀርበው ለአሚሶም ጦር ያዋጡት ዩጋንዳ፣ ቡሩንዲ፣ ኢትዮጵያ፣ ኬንያ እና ጅቡቲ ናቸው። የአፍሪካ ኅብረትና የተባበሩት መንግሥታት ድርጅት የሶማሊያ ግዳጅ አዛዥ ሞዛምቢካዊው ፍራንሲስኮ ማዴራ ዛሬ ሞቃዲሾ ላይ በሰጡት ጋዜጣዊ መግለጫ ሶማሊያ ውስጥ ተሰማርተው የሚገኙ አንድ ሺህ ወታደሮች በመጪው የአውሮፓ ወር መውጣት እንደሚጀምሩ አስታውቀዋል። ስ በዚህም መሠረት የወታደሮች እንቅስቃሴ በተለያዩ የሀገሪቱ ክፍሎች ውስጥ ተጀምሯል። በመጪዎቹ ሳምንታትም ይቀጥላል። ይህ ቅነሳውን ለመጀመር እየተካሄደ ያለ የሽግግር ሂደት ሲሆን የሀገሪቱን የደህንነት ጥበቃ ለሶማሊያ ብሔራዊ የጸጥታ ኃይሎች የማስተላለፍ ሥራም አብሮ ይጀመራል። ለአሚሶም ጦር ያዋጡት አምስቱ ሀገሮች ሰራዊቶቻቸውን ላለፉት አስር ዓመታት ካሰፈሩባት ሶማሊያ እንደሚያስወጡ ከአንድ ዓመት ለዘለቀ ጊዜ ሲያሳውቁ የቆዩ ሲሆን አሁንም የቅነሳው እንቅስቃሴ የሚካሄደው የሶማሊያን ሕዝብ ደህንነት አደጋ ላይ ሊጥል በማይችል ሁኔታ እንደሚሆን የአፍሪካ ሕብረቱ ኃይል አዛዥ አመልክተዋል። የአሚሶምን ቁጥር የመቀነሱ ዜና የተነገረው ዓለም አቀፉ ኃይል አልሻባብን ከታችኛው ሸበሌ ክልል ለመጠራረግና የመገናኛ መስመሮቹን ለመቆጣጠር የሚያስችል ዘመቻ እንደሚጀምር ባወጀ ማግስት ሲሆን የአፍሪካ ህብረት ኃይል ከዚያ የሚወጣው የሶማሊያ ብሔራዊ ጦር ለመረከብ ዝግጁ መሆኑን ሲያረጋግጥ ብቻ እንደሆነ ማዴራ ተናግረዋል። በሌላ በኩል ግን ኢትዮጵያ ተጨማሪ ወታደሮቿን ሰሞኑን ወደ ሶማሊያ ያስገብታለች ተብሎ የተነገረውን ማዴራ አስተባብለው፣ እንቅስቃሴው መደበኛ የሆነ የጦር ቅይይር ወይም ዝውውር እንደነበረ አመልክተዋል። እነዚህን እንቅስቃሴዎች ታያላችሁ። እንቅስቃሴዎቹ ደግሞ ኢትዮጵያንም ይጨምራሉ። ከኡጋንዳ የሚመጡት ወታደሮች በአየር ይገባሉ። ኢትዮጵያውያኑ ድንበር አቋርጠው ይገባሉ። ምክንያቱም በቀጥታ ነርተው ሊገቡ ይችላሉና ሌላ ዓላማ ያላቸው ሰዎች ኢትዮጵያ ጦሯን ሶማሊያ ውስጥ እያከማቸች ነው እያሉ ያወራሉ። 358 ሰው ከተገደለበትና የ54 ሰው ደብዛ መጥፋቱ ከሚነገርበት ባለፈው ጥቅምት አራት ሞቃዲሾ ላይ ከተጣለው የፈንጂ አደጋ ማግስት አልሻባብ ላይ ይከፈታል ለተባለው ጥቃት ድጋፍ ለማፈላለግ የሶማሊያው ፕሬዚደንት በቅርቡ ወደ ዩጋንዳ፣ ኢትዮጵያና ጅቡቲ ሄደው ነበር።